ስፖርት የጀርመን ብሔራዊ ቡድን በገዛ ሜዳው በአንድ ሳምንት ውስጥ ሁለት ጊዜ ሽንፈትን ባስተናገደበት የኔሽንስ ሊግ ጨዋታ የክርስቲያኖ ሮናልዶ ፖርቹጋል በአስደናቂ ብቃት ለፍጻሜ ተጋጣሚዋ የነበረችውን ስፔንን በመርታት የ2025 የኔሽንስ ሊግ ዋንጫን ስታነሳ በኢትዮጵያ ዋንጫ ደግሞ ሲዳማ ቡና ባለድል ሆኗል። የዓለማችን ረጅም የፍጻሜ የሜዳ ቴኒስ ውድድር በተባለለት የፍሬንች ኦፕን የሜዳ ቴኒስ ፍጻሜ የናዳል ተተኪው ስፔናዊው ካርሎስ አልካራዝ የዘንድሮው የፓሪስ የፍሬንች ኦፕን የፍጻሜ ውድድር አሸናፊ ሆኗል። ይህ እነዚህና ሌሎችንም አጫጭር ስፖርታዊ ዘገባዎች የተጠናቀሩበት ሳምንታዊው የሰኞ ምሽት የስፖርት ዝግጅታችን ነው። ከፕሮግራሙ ጋር ሃይማኖት ጥሩነህ ነኝ። እስከ ፍጻሜው አብራችሁን ትቆዩ ዘንድ በመጋበዝ ነው። በጀርመኗ ሙኒክ ትላንት ምሽት ላይ ፍጻሜውን ባገኘው የኔሽንስ ሊግ የፍጻሜ የዋንጫ ጨዋታ ፖርቹጋል ስፔንን በመለያ ምት አምስት ለሶስት በሆነ ውጤት በመርታት የዋንጫ ባለቤት ሆናለች። በመደበኛው የጨዋታ ክፍለ ጊዜ ሁለት ለሁለት ሁኖ የተጠናቀቀው የሁለቱ ቡድኖች ግጥሚያ ስፔን ግቦችን ቀድማ በማስቆጠር ብልጫውን ወስዳ የነበረ ቢሆንም በጨዋታው ስልሳ አንደኛው ደቂቃ ላይ ለፖርቹጋል የአቻነትን ጎል በማስቆጠር ሀገሩን ፖርቹጋልን ከፍጻሜ ተፋላሚነት እድሜ ያራዘመውና ወደ መለያመት እንድታመራ ያስቻለው ክርስቲያኖ ሮናልዶ አሁንም የዓለማችን ምርጡ አጥቂ በመሆን ዳግም ሀገሩን ፖርቹጋልን ታሪካዊ ውለታ ውሎላታል። ሮናልዶ ትላንት ያስቆጠረውን ጎል ጨምሮ በግሉ ለብሔራዊ ቡድኑ ያስቆጠራቸው ግብ ብዛትን ወደ 138 ከፍም አድርጓል። Portugal respond into the middle, Nuno Mendes ከሙሐመድ ሳላህ እስከ ቦካዮ ሳካ መብረቃዊ ጥቃቶችን መክቶ በማስቀረት ክለቡን ፓሪስ ሳንጀርማን የአውሮፓ ሻምፒዮንነት ክብርን በዛው በአሊየንዝ አሬና በቅርቡ ያቀናጀው የግራ ክንፉ ምርጡ ተከላካይ ኖኖ ማንዴዝ በፍጻሜው ጨዋታም ላይም ግብ ከማስቆጠር ባለፈም በምሽቱ ጨዋታ ዓለም በጉጉት ችሎታውን ለማየት ሲጠብቅ የነበረውን ስፔናዊውን ታዳጊ አጥቂ ያማልን አላላውስ ብሎት አምሽቷል። ማንዴስ በጨዋታው ኮኮ ከመመረጥ ባለፈም ለሀገሩም ሆነ በግሉ የድል ዋንጫንም አንስተዋል። ፖርቹጋል የኔሽንስ ሊግ ዋንጫን ስታሸንፍ የትላንት ምሽቱን ጨምሮ ለሁለተኛ ጊዜም መሆኑ ነው። ለደረጃ በተደረገው ጨዋታም የጀርመን ብሔራዊ ቡድን በተጋጣሚው የፈረንሳይ ብሔራዊ ቡድን የሁለት ለባዶ ሽንፈትን ሲያስተናግድ፣ ፈረንሳይ የሶስተኝነት ደረጃንም አግኝታለች። በፍጻሜው ጨዋታ ቀደም ብሎ በስቱትካርት በተካሄደው በዚሁ የሁለቱ ቡድኖች የደረጃ ጨዋታ ፈረንሳይ በኬሊያን እምባፔና በሚካኤል ኦሊሴ ሁለት ጎሎች ጀርመንን በገዛ ሜዳዋና ደጋፊዋ ፊት ረታለች። ኬሊያን እምባፔም ለብሔራዊ ቡድኑ አምሳኛ ጎሉን በማስቆጠር የቻለበትን ውጤትም ማስመዝገብ ችሏል። አሰልጣኝ ዩሊየን ናይግልስምን ጀማል ሙዚላን ካይ ሀቨርትዝ ና አንቶኒዮ ሮዲገርን ጨምሮ በርካታ ተጫዋቾቻቸው በጉዳት ምክንያት ማሰለፍ ባልቻሉበት ጨዋታ የተወሰኑ የተጫዋቾች ለውጦችን ለማድረግ ና በተለይም በተከላካይ ክፍሉ ከዚህ ቀደም የታዩ ድክመቶችን ለማረም ሞክረው የነበረ ቢሆንም በደረጃው ቀን ጨዋታ ግን ውጤት ሊሰምርላቸው ሳይችል ቀርቷል። በእርግጥ በዕለቱ የጀርመን ተጫዋቾች በርካታ የማጥቃት ሙከራዎችን የሰነዘሩ ቢሆንም ፈረንሳዊው ግብ ጠባቂ ማይክ የጀርመኖችን ጥቃት በመበከት ፈረንሳይ የደረጃው ጨዋታ አሸናፊ እንድትሆን ከፍተኛ አስተዋጽኦም ማበርከቱም ተመልክቷል። የዓለም ዋንጫ አፍቃሪ በጉጉት የሚጠብቁት ለመጀመሪያ ጊዜ የሚካሄደው የፊፋ የዓለም ክለቦች ዋንጫ ሊጀመር በጣት የሚቆጠሩ ቀናት ቀርተውታል። ይህ በዩናይትድ ስቴትስ አሜሪካ አስተናጋጅነት 32 የዓለማችን ክለቦች በማሳተፍ ለአንድ ወር ገደማ የሚካሄደው ውድድር የፊታችን ቅዳሜ ሲጀመር የግብፁ አልሃሊ ከኢንተር ሚያሚ በሃርድ ሮክ ስቴዲየም በሚያሚ የመጀመሪያ ግጥሚያቸውን እንደሚያደርጉ ይጠበቃል። ከጀርመን ቡንደስሊጋም ተሳታፊ ክለቦች መካከልም የዘንድሮ የቡንደስሊጋው ሻምፒዮና ባየር ሙኒክና እንዲሁም ቦሩሺያ ዶርትሙንድ ተካፋይ ሲሆኑ በምድብ ሐመር ሃ ወይም ሲ ተደልድሎ የሚገኘው ባየር ሙኒክም የመጀመሪያ ግጥሚያውን የፊታችን እሁድ ከኒውዚላንዱ ኦክላንድ ሲቲ ጋር የሚያደርግ እንደሆነ ይጠበቃል። በምድብ ለ ወይም ቢ ተደልድሎ የሚገኘው የዘንድሮ የሻምፒዮንስ ሊግ አሸናፊ የፈረንሳዩ ፓሪስ ሳንጀርማ ክለብ ደግሞ ከስፔኑ አትሌቲኮ ማድሪድ ጋር ቀዳሚ ግጥሚያውን የሚያደርግም ይሆናል። የአውሮፓው ሻምፒዮና ክለብ አሰልጣኝ ሉዊስ ኤንሪኬም የቻምፒዮንስ ሊግ ድሉን በዓለም ዋንጫ ለመድገም ፍላጎት ያላቸው መሆኑን በመግለጽ ጥሩ ተወዳዳሪ ሆኖ እስከ አሸናፊነት ለመዝለቅም እየተዘጋጁ እንደሆነ ሰሞኑን ይፋ አድርገዋል። ሆኖም የቡድኑ ወሳኝ አጥቂ ተጫዋች ሁስሜን ደንበሌም ባጋጠመው ጉዳት ሳቢያ በመጀመሪያው የመክፈቻ ጨዋታ መሰለፉ ከወዲሁ አጠራጣሪ እንደሆነም እየተነገረ ይገኛል። ይህ በእንዲህ እንዳለም ይህ የፊፋ አዲስ የውድድር መርሃ ግብር ሆኖ ዘንድሮ ብቅ ያለው የፊፋ የክለቦች የዓለም ዋንጫ ከእቅዱ ጀምሮ ብዙ ውዝግቦች ሲያስነሳ እንደነበር ይታወሳል። ሰሞኑን ደግሞ መክፈቻው በተቃረበበት ሰሞን የቀድሞው የጀርመን ብሔራዊ ቡድን አሰልጣኝ ሉዋ ሄሚልቭ ውድድሩ በፕሮፌሽናል እግር ኳስ ተጫዋቾች ላይ የሚፈጥረው የውድድር ጫና ግምት ውስጥ በማስገባት ትችታቸውን መሰንዘራቸውም ተሰምተዋል። የውድድሩ መርሃ ግብር መደራረብ ለተጫዋቾቹ አደገኛ ጉዳት የሚዳርግ ይችላል ሲሉም እኚሁ የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ ስጋታቸውንም በይፋ ገልጸዋል። ወደ ሀገር ውስጥ ዜና ስንሻገር ደግሞ የሲዳማ ቡና የኢትዮጵያ ዋንጫን አሸናፊ በመሆን በቀጣዩ ዓመት በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን ወክሎ የሚወዳደር ክለብ መሆኑን አረጋግጧል። ትናንት በአዲስ አበባ ስቴዲየም በተካሄደው የዋንጫ ጨዋታ ተጋጣሚ የነበረውን ወላይታ ዲቻን ሁለት ለአንድ በሆነ ውጤት በመርታት ክለቡ በታሪኩ ለመጀመሪያ ጊዜ የኢትዮጵያን ዋንጫን ባለድል ሆኗል። ሀብታሙ ታደሰና መስፍን ታፈሰ ለሲዳማ ቡና ጎሎችን ሲያስቆጥሩ ለወላይታ ዲቻ ብቸኛውን ግብ ካርሎስ ዳምጠው አስቆጥሯል። የሁለቱ ቡድኖች ጨዋታ ውድድሩ ከመካሄዱ በ24 ሰዓት ባነሰ ጊዜ ውስጥም የኢትዮጵያ እግር ኳስ ፌዴሬሽን ውድድሩ በዝግ ስቴዲየም እንዲካሄድ መወሰኑን ተከትሎ ቡድናቸው ለመደገፍ ወደ አዲስ አበባ ቀንተው የነበሩት የሁለቱ ክለብ ደጋፊዎች በፌዴሬሽኑ ላይ ላይ ቅሬታቸውን ማሰማታቸውን የገለጹ ሲሆን ከጸጥታ አካላት ጋርም መጋጨታቸውም ታውቋል። ወደ አትሌቲክስ ዜና ስንሻገር ደግሞ በአዲስ አበባ በተካሄደው የኢትዮጵያ ግማሽ ማራቶን ውድድር ሌሊሳ ፋፉና ፋንቱ ወርቁ የውድድሩ አሸናፊዎች ሆነዋል። መነሻውን መስቀል አደባባይ በማድረግ በትላንትናው ዕለት በተካሄደው በዚሁ ውድድር በሴቶቹ አይናለም ደስታ ከመቻል፣ ብዙ ሀገር አደራ ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ደረጃን በመያዝ ተከታትለው ገብተዋል። ከዚሁ ከአትሌቲክስ መረጃችን ሳንወጣም ባለፈው ቅዳሜ በኒውዮርክ ከተማ በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ኬንያዊቷ ኤለን ኡብሪ በ30 ደቂቃ ከ44 ሰከንድ በሆነ ሰዓት በመግባት አሸናፊ ስትሆን ኢትዮጵያዊቷ አትሌት ጎቶቶም ገብረስላሴ በ30 ደቂቃ ከ54 ሰከንድ ትውልደ ኤርትራዊቷን አሜሪካዊት ተወዳዳሪ ዊኒ ካሊቲን ተከትላ በሶስተኝነት ውድድሯን ፈጽማለች። በሌላ በኩልም ኬንያዊቷ ቤትሪስ ቻቤት በነገሰችበት ባለፈው አር በተካሄደው የሮም ዳይመንድ ሊግ ውድድር ላይ በ5000 ሜትር ርቀት ኢትዮጵያዊቷ ፍሮዌኒ ኃይሉ የግሏን ምርጥ ሰዓት ባሻሻለችበት ውድድር ሁለተኛ ደረጃን በመያዝ ስታጠናቅቅ አትሌት ብርቄ ኃይሉና ጉድፋ የጸጋይም አራተኛና አምስተኛን ደረጃ በመያዝ ውድድራቸውን መፈጸማቸው ይታወሳል። بمجرشم یه میدا تینیس ላለፉት ሁለት ሳምንታት በፓሪስ ሲካሄድ የሰነበተው የፈረንሳይ የሚዳ ቴኒስ ወይም ሮላንድ ጋሮስ በሚል ስያሜ የሚታወቀው ዓመታዊው የፈረንሳይ የቴኒስ ውድድር በአሳለፍነው ሳምንት መጨረሻ ላይ ፍጻሜውን ሲያገኝ፣ በግራንድ ስላም የፍጻሜ ታሪክ ረጅም ሰዓት የወሰደው በወንዶቹ የነጠላ የፍጻሜ ውድድር ስፔናዊው ካርሎስ አልካራዝ፣ በሴቶቹ ደግሞ አሜሪካዊቷ ወጣት ኮኮ ጎፍ አሸናፊ ሆነውበታል። የተከበራችሁ አድማጮቻችን፣ ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። ስለ ተከታተላችሁን በማመስገን በዚሁ ሰናበታለሁ። እስከ ሳምንት፣ መልካም ሳምንት